እስራኤል ጋዛ ውስጥ በፍልስጤን ሕዝብ ላይ የዘር ማጥፋት አድራጎት ትፈጽማለች ሲል ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል ወንጅሏታል። አምነስቲ ግጭት እየቀጠለ ባለበት ሁኔታ እንዲህ አይነት ውንጀላ ሲያቀርብ ይህ የመጀመሪያ ጊዜው ነው። እስራኤል በበኩሏ ክሱን አጥብቃ አጣጥላለች። ሄነሪ ሪጅዌል ከለንደን ያደረሰን ዘገባ ዝርዝሩን ይዟል። ቁንጅታየ ታቀርበዋለች። በሐማስ ስር የሚተዳደረው የጤና ሚኒስቴር እንደተናገረው ጋዛ ውስጥ አንድ ዓመት ከሁለት ወር ያስቆጠረው ውጊያ ከተጀመረ ወዲህ ከ44 ሺህ የሚበልጡ ፍልስጤማውያን ተገድለዋል። አሀዙ ታጣቂዎቹንም ይጨምራል። ይሁን እንጂ ሐማስ ከተገደሉት ሰዎች መካከል የሚበዙት ሲቪሎች መሆናቸውን እና ከ13 ሺህ የሚበልጡቱ ልጆች እንደሆኑ አመልክቷል። የእስራኤል ኃይሎች ባደረሷቸው ጥቃቶች የመኖሪያ ሰፈሮች ወድመዋል። ከጋዛ ሕዝብ 90 ከመቶውን የሚይዙት 1.9 ሚሊዮን ሰዎች መኖሪያቸውን ለቀው መሰደዳቸውን የተባበሩት መንግስታት ድርጅት አስታውቋል። ሰሜናዊ ጋዛ ውስጥ ያሉት ፍልስጤማውያን ረሃብ ተደቅኖባቸዋል ሲሉ የረድኤት ድርጅቶች በማስጠንቀቅ ላይ ናቸው። አምነስቲ ኢንተርናሽናል ትናንት ሐሙስ ይፋ ባደረገው ሪፖርቱ እስራኤል ጋዛ ውስጥ በዘር ማጥፋት ደረጃ የሚፈረጅ አድራጎት እየፈጸመች ነው ብሏል። የሰብአዊ መብት ተቋሙ ዋና ጸሐፊ አግነስ ካላማርድ እነዚህ ወንጀሎች ፊትም ቢሆን ሆን ተብለው የሚፈጸሙ ነበሩ፣ አሁንም እንደዚያው ቀጥለዋል የፍልስጤማውያንን ለማጥፋት ታቅዶ የሚፈጸም ድርጊት ነው። ደግሞም ድርጊቱ ያለ አንዳች ተጠያቂነት ነው የሚፈጸመው። እስራኤል የዘር ማጥፋት እየፈጸመች ነው የሚለው ድምዳሜ ካላንዳች ጥርጥር በማስረጃ ተደግፎ የተደረሰ ድምዳሜ ነው። አንዳንድ የእስራኤል ባለሥልጣናት የሚሰጧቸውን መግለጫዎች ያነሳው የአምነስቲው ሪፖርት ለአብነት የብሔራዊ ጸጥታ ሚኒስትሩ ኢታማር ቤን ጊቪር ጋዛ መደምሰስ አለባት በማለት ያስተላለፉትን ጥሪ ጠቅሶታል። የዘር ማጥፋት አድራጎት እና ሌሎችም የዓለም አቀፍ ሕግ ጥሰት አድራጎቶች እንዲፈጸሙ በማነሳሳት የሚወጡ መግለጫዎችን አይተናል። ወታደሮቹ እሱም በመድገም ጋዛ መደምሰስ አለባት ወይም ሰው ሊኖርባት እንዳይችል ማድረግ አለብን ሲሉ የሚያሰማቸው እኛም ያረጋገጥናቸው ቪዲዮዎችም አሉ። እስራኤል የዘር ማጥፋት ትፈጽማለች መባሏን አጥብቃ ታስተባብላለች። የአምነስቲ ኢንተርናሽናሉን ሪፖርትም እንዳለ በሐሰት ላይ የተመሰረተ ብላ አጣጥለዋለች። የእስራኤል የጦር ኃይል የሀማስ ተዋጊዎች በየትምህርት ቤቱና በየሆስፒታሉ እየተደበቁ ህዝቡን እንደ የጥቃት መከላከያ ጋሻ እየተጠቀሙበት ነው በማለት ይወነጅላል። ይህንን ታዲያ ዓለም አቀፍ ጋዜጠኞች ጋዛ እንዲገቡ ስለማይፈቀድ ለማረጋገጥ አስቸጋሪ አድርጎታል። እስራኤል በተጨማሪም ሐማስ እንደ አውሮፓውያን የዘመን አቆጣጠር ባለፈው ዓመት ጥቅምት ሰባት ቀን ድንበር ተሻግሮ ባደረሰው ጥቃት የዘር ማጥፋት ጭፍጨፋ አድርሷል በማለት ወንጅላለች። በጥቃቱ ከ1200 የሚበልጡ ሰዎች የተገደሉ ሲሆን ሐማስ ከ240 የሚበልጡ ሰዎችን አግቶ ወስዷል። የእስራኤል መንግስት ዓለም አቀፍ ሕግ በሚፈቅደው መሰረት ራሳችንን ከጥቃት እየተከላከልን ነው በሚለው አቋሙ የጸና ሲሆን፣ በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳንን የፊታችን ረቡዕ በመንግስታቱ ድርጅት በጋዛ ጉዳይ ከሚካሄደው አስቸኳይ ጉባኤ ያስቀድመው ለጋዜጠኞች በሰጡት ቃል እንዲህ ብለዋል። የሕዝባችን ደህንነትም ሆነ የወደፊት ዕጣ ፈንታውን ከጥቃት እንዲሁም የታገሱትን ዜጎቻችን በሙሉ አስለቅቀን ወደ ሀገራችን ለማምጣት ካለን ቁርጠኝነት ፈጽሞ ዝንፋ አንልም። የአምነስቲ ሪፖርት በጋዛው ጦርነት ላይ የሚያሳድረው ተጽዕኖ ይኖር ይሆን? ለንደን በሚገኘው ኪንግስ ኮሌጅ የመካከለኛው ምስራቅ ጉዳይ ተንታኙ አንድሪያስ ክሬግ የሚከተለውን አስተያየት ሰጥተውበታል። እስራኤል ውስጥ ጦርነቱ በሚመለከት ለእስራኤላውያን ወሳኝ የሆኑ ሁለት ጉዳዮች አሉ። አንዱ የዩናይትድ ስቴትስ መንግስት ሲሆን ዩናይትድ ስቴትስ የምሰጠው ድጋፍ ነው። ሌላው በሀገር ውስጥ ያለው የህዝብ አስተያየት ሲሆን፣ መንግስቱ ጋዛ ውስጥ ምን ማድረግ እንዳለበት ከዚህ በኩል የተለያየ ጫና ይደረግበታል። የሪፖርት በእነዚህ ወሳኝ ጉዳዮች ላይ የሚያሳድረው ተጽዕኖ የሚኖር አይመስለኝም። በማከልም ዩናይትድ ስቴትስን ጨምሮ የእስራኤል አጋሮች እስራኤል በተወነጀለችበት በዘር ማጥፋት አድራጎት በተባባሪነት ተጠያቂ ሊሆኑ እንደሚችሉ ተንታኙ አመልክተው፣ ለእስራኤል የሚሰጡትን የጦር መሳሪያ ድጋፍ ማቆም ይኖርባቸዋል ብለዋል።